ከኤስቢኤስ ሬዲዮ ዳውንሎድ በማድረጎ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት ኤስቢኤስ ዶት ኮም ዶት ኢዩ ስላሽ አምሃሪክ ይጎብኙ። ዶክተር ጸጋይ ደግነህ የፕሮጀክት ማኔጅመንትና እና መጣኔ ሀብት ባለሙያ የዓለም አቀፍ ጂጅትሱ ፌዴሬሽን የሥነ ምግባር ኮሚሽን ምክትል ሊቀመንበርና የአፍሪካ ጂጅትሱ ማኅበር ምክትል ፕሬዚደንት በጀርመን መርሴዲስ ቤንዝ የሰው ኃይል ዲፓርትመንት የብዝሃነት ሥራ አስኪያጅ። በቅርቡ ትግበራዊ ተሞክሮ ከጀርመን በሚል ርዕስ ባለ17 ገጽ ፖሊሲ ጠቋሚ ጽሁፎችን ወደ አገር ቤት ለጠቅላይ ሚኒስትር ዶክተር አብይ አህመድ ልከዋል። ይህንን ለማድረግ ያነሳሳዎት ምንድን ነው? የእርሶ እይታ ወደፊቷ ኢትዮጵያ ምን አይነት አስተዋጽኦችን ያበረክታል ከሚል ህሳቤ ነው መጨረሻ ላውቃለሁኝ ብዬ ሳይሆን አሁን በሚካሄደው ኢትዮጵያ ውስጥ ባለ ለውጥ ላይ እያንዳንዳችን ካለን የክህሎት ደረጃ እና ከልምድ በመነሳት ሙያዊ የሆነ ቱል ወይም መሳሪያዎችን ማቅረብ ከቻል የሚደረገውን ለውጥ ላይ በመልካም ጎኑ ጫና ማድረግ እንችላለን። በተለይም የአስተሳሰብ ለውጥን ያመጣል፣ ኢትዮጵያን በተገቢ መንገድ ያሳድጋል ተብሎ ከሚካሄደው መንገድ ጋር አብሮ ሊሄድ ይችላል በማለት ነው። እንግዲህ ይህንን በእውቀት ሽግግር ላይ ያተኮረ በተለይም ጀርመን ሀገር እዚህ በሙያና በትምህርት ከወሰድኩት ልምድ በመነሳት ኢትዮጵያ ደግሞ እጅ ካየሁትን ማነጻጸር የጻፍኩት በእርግጥ አስራ ሰባት ገጽ የ ተቆራርጦ ተቆራርጦ ነው፣ እንጂ በጣም ወደ ሰላሳ አራትም ወደ አርባም ገጽ ነበረ መጀመሪያ ላይ። ግን በማጫመቅ ምን አይነት ነገሮች እዚህ የምናያቸው ትግበራዎች እዚህ የሚሰሩት ነገሮች በምን አይነት መልኩ ኢትዮጵያ ሂደው በማይክሮ ደረጃ ከሙያ አኳያ ሊረዱ ይችላሉ በሚል ነው እንግዲህ የላኩት አስራ ሰባት ገጾች ውስጥ ካካተቷቸው አንዱ በተለይም በቀዳሚነት በቁጥር አንድ ላይ ያሰፈሩት የሴቶችን ጉዳይ ነው። በዛ ላይ ከጠቀሷቸው ነገሮች ውስጥ የሴቶችን በአመራር ላይ ተሳትፎ ለማስተካከል በሌሎች ሀገሮች እንደሚታየው የኮታ ህግ ወይም ደንብ በመንግስት ወይም በፓርላማ መጽደቅ አለበት የሚል ጠቋሚ ሀሳብ አቅርበዋል። የዚህ አይነቱ ሀሳብ በእርግጥ አወዛጋቢ ነው። በምዕራብ ዓለም እዚህ በአውስትሬሊያ ሌበር ፓርቲ በኩል ለምሳሌ በኮታ የፓርላማ የከተማ አባላት እስ ሁሉ ሀምሳ ፐርሰንት ወንዶች ሀምሳ ፐርሰንት ሴቶች እንዲሆኑ ኮታ ሰጥቶ የሴቶች ቁጥር በፓርላማ ውስጥ እንዲያድግ አድርጓል። በአንጻሩ የወግ አጥባቂው ሊብራል ፓርቲ እኛ በሜሪት በብቃታቸው እንጂ በኮታ አንሰጥም፣ ያ እንደውም ለሴቶችን ክብር ዝቅ ማድረግ ነው፣ ክህሎታቸውን አሳንሶ ማሳየት ነው፣ ና እኩል አምሮ ስላላቸው በእኩልነት መታየት አለባቸው በሚል እየተከራከሩ እስካሁን ድረስ የነሱ በጣም ዝቅተኛ ነው። ይህንን ኮታ ማድረግ እርሶ ካሉበት ሀገረ ጀርመን አኳያ ወይም በሌሎች አውሮፓ ሀገሮች ካሉ ያለው ተሞክሮ አኳያ ጠቀሜታው ምን ያህል ይሆናል እንደ ኢትዮጵያ ላለ አገር ብሎ ያስባሉ? በመጀመሪያ ደረጃ ይህንን ጥያቄ ከመመለስ በፊት አሁን እርስዎ ያነሷቸው በፓርላማ ውስጥ የሴቶችን ተሳትፎ ያንን በተመለከተ እንዲያውም የወጡ አይ ፒ ዩ ይባላል ከዛ የወጣ መረጃ እንደሚያሳየው መጀመሪያው ስልሳ አንድ ፐርሰንት የሴቶችን በፓርላማ ውስጥ ያሳተፈው ሀገር ሩዋንዳ ነው። እዚህ ላይ እንዲያውም ኢትዮጵያ በእጅግ በሚገርም ሁኔታ በአስራ ሰባተኛ ደረጃ ላይ ይገኛል። ኢትዮጵያ ሰላሳ ስምንት ፐርሰንት ፓርላማ ውስጥ የሚገኙ ሴቶች ናቸው። ጀርመን ሰላሳ ሰባት ፐርሰንት ነው፣ ኢትዮጵያን ተከትሎ። በጣም የሚያስገርመው ለምሳሌ ለአሜሪካ መቶ አራተኛ ደረጃ ላይ ናሉ በአስራ ዘጠኝ ፐርሰንት ነው ፓርላማ ውስጥ ያሉ ሴቶች። እንግዲህ አሜሪካ ከኢትዮጵያ መማር ይችላል ማለት ነው። ግን በአጠቃላይ የሴቶች በፓርላማ መቀመጣቸው ሳይሆን በስራ አፈጻጸምና ባላቸው ኃላፊነት ላይ እስከ ዛሬ ድረስ ወንዶች ቦታውን ይዘው እየቆዩ ናቸው እና ሴቶችን የተለያዩ ጽንሰ ሀሳቦች ይቀርባሉ። ሴቶችን እንዴት አድርገን ነው በአመራር ደረጃ ላይ በተለያዩ ቁልፍ ቦታዎች ላይ ወደ ላይ ማውጣት የምንችለው የሚባለው ላይ እና ለዚህ አንደኛው አንደኛው ከሌሎቹ አንደኛው የኮታዎችን ማውጣት ነው። እና ሀያ ፐርሰንት ወይም ሀያ አምስት ፐርሰንት ሴቶችን እያንዳንዱ መስሪያ ቤት እያንዳንዱ ካምፓኒ ግዴታ ውስጥ ገብቶ እስከ ሁለት ሺህ ሀያ ነው ለምሳሌ፣ እዚህ ጀርመን እስከ ሁለት ሺህ ሀያ በሀያ ፐርሰንት የሚሆኑ ሴቶችን እዛ ላይ ማስቀመጥ አለብን ብሎ የወጣ ነው የጸደቀ ነው። እና ያ ማለት ምንድን ነው? ወንዶቹ ጡረታ በሚወጡበት ሰዓት ያ ቦታ ለሴቶች ቅድሚያ ነው የሚሰጠው። ወንዶቹ ስራውን ሲቀይሩ ለሴቶች ነው ቅድሚያ የሚሰጠው ሴቶችን ወደዛ ለማምጣት ወጣት ፓይፕላይኑ ላይ የሚደረደሩት የተለየ ትምህርት እንዲሰጣቸው የተለየ ሜንቶሪንግ ኮርስ ይሰጣቸዋል። በሴቶች በራስ ስነ ልቦና በራስ መተማመን የሚያስችሉ የመረብ ትስስሮች ይፈጠራሉ እና ትይዩ ትኩረት እየተሰጣቸው እየተገፉ ወደ ላይ እንዲመጡ ነው የሚደረገው። ያ ማለት ለምሳሌ አሁን ቅድም የተነሳው አለ፣ ሴቶች ሴቶች ብቻ ስለሆኑ ይህንን ቦታ ማግኘት የለባቸውም፣ ይሄ ሴቶችና ወንዶችን እኩል አያደርግም የሚል አለ። ያ እንዴት ነው? ይሄ አንኮንሽነስ ባይዝ የሚባል አለ ሳናቆ የምንቃወሙ ደግሞ ነገር አለ ይሄ በሴቶች ብቻ ሳይሆን በማንነት በተለያዩ ቦታዎች ላይ በሰው ውስጥ ያለ ነገር ነው እኔ ሴቶችን እደግፋለሁ ሴቶች ስልጣን ላይ ቢወጡ ሴቶች አመራር ቢወስዱ በጣም ደስ ይለኛል የሚለው ሰው ፈርም የተባለበት ሰዓት ማንገራገር ይጀምራል ያ ማለት ያ ሰው ሴቶቹን ወደ ላይ መውጣት ሳይፈልግ ቀርቶ ሳይሆን ጭንቅላታችን ክፍል በማ ይሄ ሳናውቀው የምንቃወመው ማንፈልገው ነገር አለ ያ ነው አሁን በሴቶች ላይ የምናየው ተቃውሞች አንዱ አሁን ቅድም እንደተነሳው፣ አይ ይሄ ሴቶችን ከወንዶች እኩል አያደርግም፣ ሴቶች ራሳቸው ኳሊፋይ አድርገው መድረስ አለባቸው የሚል ነው። ግን ዋናው እዛ ላይ ዋናው ምክንያት ምንድን ነው? ሴቶች ሀምሳ ፐርሰንት ናቸው የማህበረሰቡ። ሚዜ ሴቶች ከፍተኛ የሆነውን ለምሳሌ ስልሳ ፐርሰንት የሆነውን የመግዛት ምርት ላይ የመግዛት ውሳኔዎች አሜሪካ ካየን ስልሳ ፐርሰንት መኪና የሚገዛው በሴቶች ውሳኔ ነው። ግን በስራ ላይ ሴቶች ሁሉ ጊዜ በተለያዩ ምክንያቶች እየተገፉ ወደ ኋላ እንዲቀሩ ሆነዋል። አሁን ወደ ኋላ እየቀሩበትን የሚያካከሱበት ጊዜ ስለሆነ ነው ያ የማካካሻ ጊዜ ነው፣ እና ሴቶችን እዛ ቦታ ላይ አምጥቶ ማሳደግ ነው እንጂ የሚያስፈልገው። አይ ሴቶች እያደጉ እዚህ ቦታ ይምጡ ከተባለ እንደገና ረጅም ዓመት ነው የሚፈጀው። እና ይሄ ምን የሚባል አለ፣ በብዝሃነት ማኔጅመንት ላይ አንተ ሰው እኩል ነው። አንድ ሴትና አንድ ወንድ መቶ ሜትርን እኩል ሩጡ ማለት አችልም። እንደዛ ነው። ሴቶችም በደረሰባቸው የብዙ ዘመን የብዙ ጊዜ ማነቆች እዚህ ቦታ ሳይደርሱ ቀርተዋል። እና ለዛ የሚከፈለው ከወንዶች በኩል የሚመጣው አብሮ ወንዶችና ሴቶች ተረዳርተው የሚያደርጉት ነገር ነው። ሌላው እንደዚሁ ካተኮርባቸው ቁልፍ ጉዳይ የትምህርት ጥራትን በሚመለከት ነው። በኢትዮጵያ ውስጥ እስካሁን ቢያንስ በዓመት እስከ መቶ ሺህ ያህል ተማሪዎች በዩኒቨርሲቲ ደረጃ እንደሚመረቁ ይነገራል። ሆኖም የትምህርት ጥራቱ በጣም አሳሳቢ ነው። በጠቅላይ ሚኒስትሩም አንደበት የተነገረ ነው። በመምህራኖች አንደበት ሲነገር ደግሞ ጭራሹንም በጣም ዝቅተኛ በሆነ ደረጃ እንዳለና ተማሪዎች የሚጽፏቸው ነገሮችን አንብቦ ለመረዳት እንኳን አስቸግ አስቸጋሪ እስከሆነበት ደረጃ ድረስ የሚገኝ ነው። ግን እነኛ ተማሪዎች ተመርቀው ዲግሪ ይዘው ይወጣሉ ከዩኒቨርሲቲው። ይሄ በጣም አሳሳቢ ነው የሚል ባለፈው በተካሄደ ውይይት ላይ እንዱ ተነስቶ ነበር። አገር ቤት ውስጥ የትምህርት ጥራትን ለማሳደግ ምን መደረግ አለበት ይላሉ? በእርግጥ ጠቁመዋል። የቋንቋ ጠቃሚነት በተለይም የውጭ ሀገር ቋንቋ ከአንደኛ ደረጃ ጀምሮ ትምህርት ቢሰጥ፣ እንደዚሁም በብሔራዊ ቋንቋ በአማርኛና በክልል ቋንቋ ቢሰጥ የሚሉ ሀሳቦችን አንስተዋል። በጥቅሉ የትምህርት ጥራትና የቋንቋን ሚና ከትምህርት ጋር አያይዘው ለኢትዮጵያ ምን አይነት ፖሊሲ መቀረጽ አለበት ይላሉ። እንግዲህ ራሱን የቻለ ራሱን የቻለ አንድ ቃለ መጠይቅ የሚያስፈልገው እና ራሱን የቻለ ፕሮፖዛል መቅረብ ያለበት ነገር ነው። በጣም ትልቅ ነው። ትምህርት ካነሳን ለዚህ ሁሉ እድገትም ዋናው ቁልፉ ትምህርት ነው። በተለይም ሁላችንም ውጭ ዲያስፖራ የምኖረውም ኢትዮጵያ ያሉትም እንግዲህ ትምህርት ሳንወስድ እዚህ ደረጃ ደርሰናል ማለት አይቻልም እና የሚደርሰው በተለይም እኔ በበኩል የማምነው የኢትዮጵያን ትምህርት እያበላሽ ካሉት አንዱ ነገር ምንድን ነው? ይሄ ሲንግል ቾይስ ይሄ የምርጫ ፈተና ሲስተም ነው። ለተፈታኞች ሊያመራምራቸው ለፈጠራ የሚያበቃቸው የሚችል አይነት ሲስተም አይደለም ያለው። የቃልና የጽሑፍ አሁን እዚህ የምናውቀው የጥያቄና መልስ ፈተና ነው ያለው አሰራሩም በጣም ተጨንቀው ተጠበው ጭንቅላታቸውን አሰርተው እንዲመልሱ የሚደረግበት ነገር ነው ያለው። የትምህርት ጥራቶችን ካየን እንግዲህ ጥራት የአንድ ነገር ጥራት ማለት መተላለፍ የሚችል መቆየት የሚችል እውቅና ያለው ሊጠቅም የሚችል በአቋራጭ የሆነ ነገር የማያስደርስ ለረጅም ጊዜ የሚረዳ ሲሆን ነው እና ኢትዮጵያ ውስጥ አሁን በትምህርት ሁኔታዎችን ካየናቸው ሁልጊዜ ቤስት የሆኑትን ካልሆነ በስተቀር አብዛኛውን ካየን እዚህ ላይ በጣም በተለይ እስከ አስረኛ ክፍል ድረስ ተምረው ከዛ በኋላ ወይ የሙያ ይገባሉ የሚለው እሱ ላይ በደንብ መተኮርም አለበት። ምክንያቱም እኛ ዝሮ የምናውቀው እስከ አስራ ሁለተኛ ክፍል ነበር። አሁን አስረኛ ክፍል ተፈትነው እንደገና ወደ አስራ የሚቀጥለውን ሀየር ሀይ ስኩል እዛ ላይ ገብተው የሚቀጥሉበት ሲስቴሞች ናቸው አሉ። ያ እዛ ላይ መጠናት አለበት። ግን እኔ አሁን እዛ ላይ በተለይ ያልኩትን ይሄ የመልቲፕል ቾይስ ፈተናዎች መቅረት አለባቸው። የዛ አይነት ከዛ ጋር ተደምረው የሚሄሩ አሰራሮች መቅረት አለባቸው። እንዳልኩትን በቋንቋ ደረጃ ከአማርኛ ብሔራዊ ቋንቋ ቀጥሎ ሌሎች ቋንቋዎችም አብሮ መቅረብ። ድሮ አስታውሳለሁ፣ ማትሪክ ላይ ግዕዝ የሚል ነበር እና የተለያዩ ቋንቋዎች አሉን ሀገራችን ውስጥ በጣም የሚያኮሩ እነሱ አብሮ መሄድ መቻል አለባቸው። ምክንያቱም በፌዴራል ስርዓት ውስጥ ሰው የበለጠ መሳለጥና መግባባት የሚችልበት ስለሆነ እንግሊዝኛ ላይ በጣም እናተኩራለን። ግን እንግሊዝኛ ብቻ ሳይሆን ከተሰጠም ፈረንሳይኛ መሰጠት አለበት። አንድ ሰው ዩናይትድ ኔሽን ልስራ ቢል የአፍሪካ ውስጥ ለስራብል እንግሊዝኛና ፈረንሳይኛ የግዴታ ነው። አውሮፓ ውስጥ ለስራብል እንግሊዝኛና ፈረንሳይኛ የግድ ግድ ግድ ነው የሚለው እንዲያውም ጀርመንኛም እዚህ ውስጥ ወደ እንግዲህ በአጠቃላይ ሶስት አራት ሀገሮች ጀርመንኛንም ይነገራሉ እና በዚህ ላይ ማተኮር ያስፈልጋል እና ግን እዚህ ላይ እንዴት ነው ብዙ ማለት ይቻላል እዛ ላይ ሌላው አንዱ ያነሱት ጉዳይ ፕሮጀክቶች ግንባታ፣ አረንጓዴ ከተማ በሚል ንዑስ ርዕስ አንዱ በኦሪታዊ የአስተራረስ ዘዴ የአፈጫጨት ዘዴ የምንጠቀምበት እስከዛሬ አልተቀየርም። አሁን ኢትዮጵያ ውስጥ የምንጠቀምበት ሞፈር ጀርመን ሙዚየም ውስጥ ከምናያቸው ከብዙ መቶ ዓመታት በፊት በመካከለኛው ዘመን ይጠቀሙበት ከነበረው የብረት ጎማ ካለው ሞፈር ጋር በጭራሽ አይወዳደርም የሚል አስቀምጠዋል። ይህንን በተለይም ጥንታዊ የሆነ ያስ ያስተራረስ ዘዴ ዘመናዊ በሆነ መንገድ ለመተካት የአንድ ሀገር የኢኮኖሚ እድገትን ይጠይቃል። ድሀ ገበሬ ከሆነ ያለው አማራጭ ካሽ በሆኑ የማረሻ መሳሪያዎች መጠቀም ነው። የኢኮኖሚ እድገቱ ባላደገበት ሀገር ውስጥ ትራክተር ባለቤት ማድረግ ምኞት ሊሆን ይችላል። ያንን እውን ለማድረግ ምን መደረግ አለበት ይላሉ። ሁለቱን የድሀ ገበሬውን ህይወትና ዘመናዊን ያስተራረስ ዘዴ ለማዋደድ በምን መልክ ነው ማቀናጀት የሚቻለው? ኢትዮጵያ በዚህ በኩል ብዙ ኤክስፐርቶች አሏት። እዚህም ጀርመን ከኢትዮጵያ እየመጡ ብዙ በዚህ ላይ ምርምር ያደረጉም አሉ። ሁሉም ይህንን ሀሳቡን አሳልጦ እዛ ላይ ብዙ ማለት ይችላል። ግን እኛ የግድ ሁሉም ገበሬ ትራክተር ይኖረው ማለት አይደለም። ኢትዮጵያን ካየን በተለይ ይሄ በኢንዲጂኒየስ ወይም ኢንፎርማል ሴክተር በሚባለው በግብርና ላይ በሚተዳደረው ቁጥር በምናይበት ሰዓት በጣም በከፍተኛ ነው። ወደ ሰማኒያ ፐርሰንት የሚሆነው ነው ይህንን የሚሸፍነው። እዛ ላይ ትኩረት መደረግ ሲኖርበት ነው አጠቃላይ እድገት ሊኖር የሚችለው። ስለ ገበሬው በአጠቃላይ የአስተራረስ ዘዴ ተናገርኩ እንጂ የአፈጫጨት ዘዴያችን ብዙ ጊዜ የምንጠቀምባቸው ኦሪታዊ የሆኑ አሰራር ዘዴዎች ናቸው። በጣም ቀላል የሆነ የግድ ትራክተር መግዛት ሳያስፈልግ ይሄ እኮ በስድስት መቶ ክፍለ ዘመን የነበራቸው ሶስት አራት ጥርስ ያለው ብረት ማረሻዎች እና ጎማ ገብቶላቸው የተሽከረከሩ የሚሄዱ አሉ። በዛን ጊዜ ኢኮኖሚያዊ ጉልበት ኑሯቸው አይደለም ያንን ያደረጉት እና በተለይም ያንን ሊፈጥሩ የሚችሉ የእጅ የደ ጥበቦች የእጅ ጥበቦች ተስፋፍቶ የሚገኙበት ጊዜ ነበር እና ይህ እነዚህ አይነት ቦታዎች ላይ በማስፋፋት ለዛም ስራም ሊከፈት ይችላል እንዲያውም ፋብሪካዎችን ማቋቋም ይችላል እንደዚህ አይነት የማምረቻ መሳሪያዎች እያመረተ ለገበሬው የሚሰጥ እነዚህን ነገሮች በተለይም በአመራር ላይ ያሉ ሰዎችም በተለይም በዚህ ቦታ ላይ ያሉ ሰዎችም በከፍተኛ ደረጃ ራሳቸውም ሂደው እንደ በአንድ ለአንድ ቀን ለሁለት ቀን ከገበሬዎች ጋር አብረው አርሰው ምን ያህል አድካሚ እንደሆነ ምን ያህል በዛ ማምረቱ ውጤታማነቱ እንዴት ይቀር እንደሆነ ማየት እና መረዳት ያስፈልጋቸዋል በጣም የሚገርመው ይሄ እኛ አንዳንድ ቦታ ላይ የሚታየው የኢንዱስትሪ ዘመንን አልፎ የኢንፎርሜሽን ዲጂታል ዘመን ላይ ያለው ሁኔታ ነው። ገበሬው እያረሰ በእጁ ግን ሞባይል ይዞ የምርቱን ግሽበት አርሶ የሚሸጠውን እህል ዋጋ ከተማ ደውሎ የሚጠይቅበት ሁኔታ ደግሞ በተቃራኒ ማለት እናያለን እና እዛ የደረሰበት ግን የኢንዱስትሪ ቴክኖሎጂ ውጤቶችን ታልፎ የኢንፎርሜሽን ቴክኖሎጂ ውጤቶችን እየተጠቀመ ያለበት ስለሆነ እነዚህ የተዘወራረቁ ምስሎች ነው እዛ ላይ የሚገኙት እና እዛ ላይ ብዙ መሰራት ይኖርበታል። ጤናን ጉዳይ አንስተዋል። በእርግጥ በአንድ ሀገር ውስጥ ዋነኛ ፖሊሲዎች ጤናና ትምህርት በቀዳሚነት የሚነሱ ናቸው። ከጤናው ጋር አያይዘው እንዲሁም የጡረታ እድሜ ጣራን ከመወሰን ጋራም ያንንም አካተዋል። ኢትዮጵያ ውስጥ እዛም በጽሁፍ ሶሻል ሚዲያ ላይም እንዳሰፈሩት በርካታ ወጣቶች ያለእድሜያቸው የመቀጨት ሁኔታዎች አሉ። እንደዚሁ በቂ ሕክምና ያለማግኘት አብዛኛው ገንዘብና ዘመድን ካላቸው በስተቀር ሌሎች ተጠቃሚ የማይሆንበት አንዳንዴም ገንዘብም ኖሮ መድኃኒት እንደ ልብ የማይገኝበት ሁኔታዎች የሚታዩበት ሁኔታ ነው። ይህንን ለመቅረፍ ከመንግስት ጥረት ባሻገር በሌላ በኩልስ ምን መደረግ አለበት ይላሉ? የውጭ መዋለ ንዋይ አፍሳሾች እንደዚሁም በተለይም አገር የሚኖሩ ኢትዮጵያውያን የህክምና ባለሙያዎችና ሌሎችን ባለሀብቶች ይህንን ለማሳደግና ጤና ለሁሉም ለማደረስ ምን ማድረግ አለባቸው ይላሉ። አንዱ ጥሩ የሆነ የገቢ ጭም የስራ እድልም የመክፈቻ እድል ይከፍታል። ና አሁን ባለው ሁኔታ እንግዲህ እኛ በብዛት ሁል ጊዜ እንደሚመስለኝ የምናተኩረው ህመሙ ላይ ነው። አሁን የምንለው አሁን ሰዎቹ ስለታመሙ ሐኪም ቤት መከፈት አለበት ሰዎቹ ስለታመሙ በሚለው ላይ ነው በብዛት የምንሄደው እንጂ መነሻውን ሰዎቹ እንዳይታመሙ እንዳይታመሙ ምን ማድረግ አለብን በሚለው ነው። ያንን ካደረግን እንዲያውም ያው ብዙ ሆስፒታል ቢከፈትም ብዙ እዛ ሆስፒታል የማሄደው ሰው ቁጥሩ ሊቀንስ ይችላል። እዚህ አውሮፓ እንደምናየው ሰው በየጊዜው ሐኪም ቤት የሚሄደው ወይም በየጊዜው ቼክ አፕ ለማድረግ ቁጭ ብሎ ጋዜጣ የሚያነብ ወይም ምንም የታመመ የማይመስል ሰው ነው። የእኛ ሀገር ደግሞ በአጋጣሚ ሄደው እንደው የሚታይ ከሆነ በጣም ልብ በሚነካ አይነት ሁኔታ የመጨረሻው ደረጃ ላይ ደርሶ መሄድ የማይችል ሰው ነው ወደ እዛ አካባቢ ወደ ሐኪም ቤት የሚሄደው እና በዛ ላይ በእርግጥ ለማዳንም ለማከምም የሚቸገርበት ጊዜ የሚፈጥር ነው እና አስቀድሞ ምንድን ነው መደረግ ያለበት? ጤነኛ የሆነ ሰውን ሊያይፈጥር የሚችል ስርዓቶችን መዝጋት ያስፈልጋል። ጤነኛ የሆነ ሰራተኛ ውጤታማና ተስማሚ የሚሆን የስራ መንፈስ የሚፈጠር ነው። ስለዚህ ሰራተኞችን ለምሳሌ ካየን ሲቀጠሩ በየጊዜው የጤና ምርመራ እንዲያደረጉ ደንቦችን ማውጣት እድሜያቸው ከአርባ ና ከሀምሳ በላይ የሆኑ ሰራተኞች ቢያንስ በአመት ሁለት በየሁለት አመቱ ሙሉ የጤና ምርመራ እንዲያደርጉ መስራ አሁን እዚህ የምናየው ነው። እድሜ ከአርባ በላይ ከሆነ በየጊዜው ይላካል። ሊዶች የካፕ ሰው እንዲያደርግ ከሃምሳ በላይ በሚሆንበት ሰዓት ለምሳሌ እነዚህ የአንጀት ካንሰሮች፣ የጨጓራ ካንሰሮች አብሮ የሚሄዱ የሚፈጠሩበት ጊዜ ነው እና በየጊዜው ሄዶ እዛ ላይ መታየት ያስፈልጋል። እኛ ጨጓራ ሕመም ኢንዶስኮፒ ሰው የሚታየው እንትን መውጣት ሲጀምር ነው። ዚህ ቼክ አፕ ሳይታም ሄዶ ቼክ አፕ የሚያደርግበት ነገሮች ናቸው። ሁለተኛው ሌላው ሌላው ነገር ደግሞ ሐኪም ቤት ሳያኬድ መቆየት ወይም አለመታመም እንደ ጀግንነት የሚታይበት ባህልም አለ። ያ ማለት ግን የሆነ ጊዜ ላይ ይሄ አብሮ የሚሄደው በሽታ ሊኖርና ሪስክ የሚጨምር ነው እና መጀመሪያ ላይ በየመስሪያ ቤቶቹ የጤናና የስራ ይከታተሉ ተወካዮች ያስፈልጋል። የስራን ደህንነት ብዙ ጊዜ ከመቀመጥ የሚሰሩ ስራዎች ነው የምናየው እና እዛ ላይ እንግዲህ ብዙ ሰው የጀርባ ሕመም ይዞት ነው የምናየው። የዲስክ መንሸራተትም በዛ አካባቢ ሊመጣ ይችላል። ስፖርትን በጣም የሚሰራው ወጣት ሰው ሲሆን ነው እንጂ አለበለዚያ እንደ ላክሸሪ ነው የሚሆነው። ጊዜም አይኖርም። የት ስተሄዶ ስፖርት ይሠራል። የስፖርት ማዘውተሪያዎች በየቀበሌዎቹ በየቦታዎቹ የለም። ስፖርትን የሚደጉም አይነት ሲስቴም የለም። እድሜው በገር ለገፋ ሰው በነጻ ስፖርት መስራት ትችላለህ ወይም በርካሽ ስፖርት መስራት ትችላለህ የሚል ነገር የለም። እና መጀመሪያ እኔ እዛ ላይ ማለት የምንፈልገው አስቀድሞ የማስጠንቀቂያ ስርዓት በመጀመር ነው የጤና ሲስተሙን መገንባት የሚቻለው። ከዛ በኋላ እንግዲህ ያው እንደው እዛ ሀገር ኢትዮጵያ አትታመም እንጂ ከታመምክ በጣም እኔ አሁን ብዙ ጓደኞቻችን በምንጠይቅበት ጊዜያት አሉ ሙተዋል። እና የሚሞተው ሰው በጣም ከፍተኛ ነው። እዚህ ደግሞ እድሜ ጣራቸው ወደ ሰማንያ ወደ ሰማንያ አንድ ነው። ኢትዮጵያ በእርግጥ ከአርባ ሰባት አመት አሁን ወደ ስልሳ ሶስት ገብቷል የሚል ጥሩ ዜና ነው የሰማ ነው። የእድሜ ጣሪያ ወይም ላይፍ ኤክስፔክቴሽን የሚባለው ጤና ላይ ከዛ በኋላ የሚደረጉት የጤና ጥራቶች የህክምና ጥራቶች ነው እንግዲህ የሚወስኑት እዛ ላይ እዛ ላይ በጣም በጣም ብዙ መሰራት ያለበት እና ከእኔ የገለጻ ችሎታ ውጭ የሆነ ክህሎታዊ አስተያየት የሚያስፈልገው ነው። በጽሁፉ ላይ በእርግጥ በርካታ ነገሮችን ጠቁመዋል። በኪነ ጥበቡ ዘርፍ ምን መሻሻል የሚገባቸውን ነገሮች፣ የኮፒራይቶችን ወይም የቅጂ መብት ጉዳዮችን እንደዚሁ አንስተዋል ። ስፖርትም ከሩጫ በስተቀር በሌሎች ስፖርቶች ብዙ የገፋጭ ስላልሆነ ዘርፈ ብዙ በሆነ የስፖርት ተሳትፎ እንዲካሄድ ያንንም አበረታተዋል። ከዛ ባሻገር በተለይም ዲያስፖራውን ማህበረሰብ በሚመለከት እንደዚሁ የዲያስፖራ ተሳትፎ ለገር እድገት ከፍተኛ አስተዋጽኦ አለው በሚል የሌሎች ሀገሮችንም እንደቻይናውያን ወደ ውጭ ተልከው ከዛም የሌሎች ሀገሮች እንደዚሁ ወደ ሰለጠነው ወደ ምዕራቡ ዓለም ሄደው ተመልሰው ሀገራቸውን የማቅናትና ለሀገራቸው ስልጣኔም ትልቅ አስተዋጽኦ እንደሚያደርጉ ጠቁማል። በሀገራችን በእርግጥ ከከበደ ሚካኤል ዘመን ጀምሮ የሚነሳ ነው። ጃፓን እንደ ሰለጠነች በሚል መጽሐፋቸው አንስተው የጠቆሙት ጉዳይ ያለ ጭ ሀገር ሄደው ተምረው መጥተው ሀገራቸውን መልሰው እንዳይሰለጥኑ። ከዚህ አኳያስ ዲያስፖራው ዘርፈ ብዙ የሆነ እውቀትም ሀብትም ያለው ነው። ምን አይነት ተሳትፎ ነው? ተሳትፎ ሲባል በተለይ ማድረግ የሚቻለው በምን መልኩ እዛስ፣ በሚካሄድበት ወቅት ያለው ቢሮክራሲያዊ አሰራር ቅልጡፍ ካልሆነ ለልጆቻቸውን በቂ ጥሩ የሆኑ ትምህርት ቤቶች ከሌሉ፣ ቢሮክራሲው እንደዚሁ ውስብስብ ከሆነ እያ ባለበት ሁኔታ ሟላ ነዋያቸውን ይዘው እንዲሄዱ ቤተሰባቸውን እዛ አዙረውን ለመኖር ሊችሉ ስለማያመቻች፣ በመንግስት በኩል ምን መደረግ አለበት? በዲያስፖራው በኩልስ ምን ማድረግ ይኖርበታል? ይላሉ የጥምር ዜግነትንም ጨምሮ እንደዚሁ የኪነ ጥበብ ሰዎችን ስለዛ፣ ለመናገር የምፈልገው ኢትዮጵያ ውስጥ አሁን በጣም እያደገ የሚታይ የኪነ ጥበብ ብቃቶች አሉ። ያንን ግን በተገቢው መንገድ መስመር ማስያዝ ያስፈልጋል። የፊልም ፓርኮችን መስራት ያስፈልጋል። የእነዚህ የተዋናያኖቹን መብት የሚያስጠብቅ ይሄ ባይ አውት የሚባል ፕሮፐርቲ ራይታቸውን በየጊዜው የሚታደስ አሰራሮች ያስፈልጋሉ። የፊልም የቲያትር ዩኒቨርሲቲዎች ኮሌጆች መክፈት ያስፈልጋል። እና እዛ ላይ እንግዲህ ብዙ መስራት በዛ በኩል ያስፈልጋል። ስፖርትን በተመለከተ እንግዲህ ኢትዮጵያ የበጋ ኦሎምፒክ እና ክረምት ኦሎምፒክን ጨምሮ የወርልድ ገምስ የሚባሉ ስፖርቶችን ጨምሮ ወደ መቶ አንድ በላይ ስፖርቶች ነው በዓለም ላይ ያሉት እና ከነዚህ ባክል እኛ ሀገር ወደ ውጭ የምንታወቅባቸው በጣም ትንሽ ነው። አዲስ ስፖርት ኢትዮጵያ ውስጥ ለማስገባት በጣም የሚከብድ ነገር ነው። በተለይም ስፖርት አስገብ ያሉትን አደራጅቶ ማህበር መስረት ማለት እጅግ ትዕግሥት አስጨራሽ የማይሞከር ወይም እኔ ማልመክረው ነው እና እዛ ላይ ብዙ ነገሮች ማለት ይቻላል እና ራሱ አወቃቀሩም ካየ ነው፣ እዚህ ሀገር ጀርመን ሀገር፣ ብዙ ሀገሮች የምናየው የሀገሪቱ የኦሎምፒክ ስፖርት ኮንፌዴሬሽን ነው ስፖርትን የሚመራው የስፖርት ሚኒስትር የሚባል የለም። ቅድም ስለ ሴቶች የተናገርኩት ላይ እዚህ ላይ ለማያያዝ የምፈልገው ከስፖርቱ ጋር ኢትዮጵያ ውስጥ የሴቶችና የህጻናት ሚኒስትር መስሪያ ቤት የሚባል አለ። እኔ እዚህ ላይ ሊገባኝ አይችልም፣ ሁል ጊዜ ሴቶችና ህጻናት ለምን አብረው እንደሚቀመጡ። እናቶች ስለሆኑ ነው ወይስ? እና የወጣቶችና ስፖርትም የሚባል አለ እዚህ ላይ እና ኢትዮጵያ ውስጥ በጣም የሚያስፈልገን የቤተሰብ የአዛውንቶችና የሴቶች፣ የወጣቶች ሚኒስትር መስሪያ ቤት የሚል ሁሉንም ኮንሶሊዴት አድርጎ የሚይዝ የቤተሰብ መስሪያ ቤት ነው የሚያስፈልገው። እዛ በዛ አኳያ ደግሞ ስፖርቱ በኦሎምፒክ ስፖርት ኮንፌዴሬሽን የሚመራና ውክልናው ለተወካዮች ምክር ቤት ወይም በፕሬዚዳንቱ የበላይ ጠባቂነት እንደሌሎች ሀገር ሊሆን የሚችል ከስር ወደ ላይ ቢሮክራሲያዊ አሰራር የሌለው አይነት መፍጠር ይችላል። ስፖርቱን በተመለከተ የክለቦችንም አወቃቀር ከትውልድ ቦታ ይልቅ በማንነቱ ይልቅ እንዴት ነው በነዋሪነት ከሌላ አካባቢ የመጡትን የሚያሳልጥ ብዝሀይትነት ያለው የክለቦች አወቃቀር ጥሩ ሆኖ የሚታይ ይመስለኛል። እንግዲህ ወደ ዋናው ወደ ዲያስፖራ ጉዳይ በምንመጣበት ሰዓት ያለፈው ጊዜም እንግዲህ ጠቅላይ ሚኒስትር ዶክተር አብይ የተናገሯቸው ብዙ ነገሮች አሉ። አሜሪካም ሂደው ያሉትን እሳቸው ያው ወደ ኤሮፓ አልመጡም፣ ግን አሜሪካ ያሉት ላይ የተናገሯቸውን አንዳንዶቹን ስናይ ኢትዮጵያ ውስጥም የሰው ካፒታልን በተመለከተ የተናገሩት አለ። እንግዲህ አንድ ሀገር በሰው ጭንቅላት ላይ ብዙ ነው የሚያፈሰው። የሰው ካፒታል ክህሎቶቹን፣ እውቀቶቹን፣ ልምዶቹን፣ የፈጠራ ችሎታውን፣ ታለንቶቹን ይዞ ነው የአንድ መስሪያ ቤት አንጎል፣ የአንድ ሀገር አንጎል ሂውመን ካፒታል ነው፣ የሰው ካፒታል ነው። ብዙ ወጪ አውጥተን ነው እዚህ ደረጃ ሁሉም አንድ ሱቅ ውስጥ እንኳን ገብቶ ውጭ ሀገር አይቶ ከዛ ይሄ ይጠቅማል ለኢትዮጵያ ብሎ መውሰድ ያስችላል። እና ያንን ሁሉ ይዘን ሂደን ይዘን በተለይም ከምንኖርበት አገር ካሉት ሰዎች ራሳችንን ዝቅ አድርገን፣ ይሄ መንፈሳዊ ዝቅተኝነት ሳይሆን ብዙ ሳንዝናና፣ ብዙ ደስ ሳይልን የምናገኘውን በሙሉ ለሀገራችን እዛ ለምንረዳው ለቤተሰባችን እያልን ሰብስበን እዚህ አንድ ብሩ እዚህ በደንብ ሳይረግጥ እዚህ የራሱ የሆነ ነገር ሳይል ኢትዮጵያ የሆነ ነገር ላድርግ ብሎ የሚል ዲያስፖራ በጣም በጣም ብዙ ነው። እና እንግዲህ ይሄ ዲያስፖራ ነው ወደ ኢትዮጵያ በሚሄድበት ሰዓት መንግስት፣ አይደለም ዋናው መንግስት ብቻ ግባ፣ ረዳሃለው፣ ቅናሽ አድርጌላሃለሁ የሚለው መንግስት ብቻ ሳይሆን እዛ ያለው ሰው ለዲያስፖራ ያስተሳሰብ የአስተሳሰብ ለውጥ ማይንድ ሴት ለውጥ ያስፈልጋል። ዝም ብሎ እንዴት ነው ዲያስፖራ ተንቀሳቃሽ የገንዘብ ማሽን ሆኖ የሚታይ መሆን የለበትም። ምክንያቱም አንድ ሺህ ቢያገኝ ዘጠና ዘጠኝ መቶ ዘጠና ዘጠኝ ቀዳዳ ያለው ነው። ባገኘ ቁጥር ቀዳዳው የሚሰፋ ነው። እና ይህን ሁሉ ችሎ መጥቶ ነው አገሩ ላይ በገንዘብም በእውቀትም በተለያዩ ስራ መስኮችም በእውቀት ሽግግር ኢንቨስት ማድረግ የሚችለው እና እዛ ላይ እንግዲህ በጣም ስኬታማ የሆኑ አሉ። በዛኑ መጠን ደግሞ የህሊና ቁስል ትራውማ ይዟቸው ሁሉንም ጠፍቷቸው የሚመለሱ አሉ። ተከብረው አንቱ ተብለው የሚሄዱ የዲያስፖራ አባላቶች ተዋርደው ስማቸው ጠፍቶ አዝነው ተሰብረው የሚመለሱበትም ብዙዎች አሉ። ይህ ላይ መንግስት የዲያስፖራ ጩኸት መስማት የሚችል የእንባ ጠባቂ ወይም የዲያስፖራ ጉዳይ አሁን ይቋቋማል የተባለ አለ። ያንን ማድረግ ብቻ ሳይሆን በሰው በኢትዮጵያ ሕዝብም የዲያስፖራን በሚቀጥል በራሱ ወገን ላይም የአመለካከት የማይንድ ሴት ለውጦች ያስፈልጋሉ ብዬ ነው የምገምተው። ቅድም እንደተነሳው የቻይናዎችንም ካየን የትንም ብዙ ሀገሮችም ካየን አገር ሊያድግ የቻለው ከበደ ሚካኤልም ያሉት ጃፓንም ያደገችው በዚህ ነው። ቻይናዎችም አሁን የሚያደርጉት እንደዛ ነው። አሁን ጀርመን ሀገር ከዩኒቨርሲቲ ሳይሆን አስረኛ ዘጠነኛ ክፍል ስምንተኛ ክፍል ቻይናዎች ልጆቻቸውን ልከው ይማራሉ። እና ይህንን እውቀት ይዘው ሰብስበው ነው ወደ ሀገራቸው የሚሄደው። የሀገራቸው አይኖች ናቸው ማለት ይቻላል። ከሶስት ሚሊዮን ያክል ኢትዮጵያውያንና ትውልደ ኢትዮጵያውያን በመላው ዓለም ተሰራጭተው እንደሚኖሩ ይነገራል። ከዛ ውስጥ በርካታ የሆኑ ኢትዮጵያውያን ስልጡን ባለሙያዎች አሉ። ከዝቅተኛ መካከለኛ፣ እስከ ከፍተኛ ደረጃ ድረስ ስልጠና ያላቸው በተለያዩ መስኮች። እኒህ ኢትዮጵያውያን በተቻለ መጠን እውቀታቸውን ወደ አገር ቤት የማስተላለፉን ተዋጽኦ ልክ እርሶ እንዳደረጉት፣ የፖሊሲ አማራጮችንም ቀርጸው ነድፈው ለመላክ እንዲችሉ በእርሶ በኩል የሚኖረው እንደ አራያ ሆነዋል ሆነዋልና፣ የእርሶ መልእክት ለኒህ ወገኖች ምን ይሆናል? አዎ እንግዲህ፣ ምንድን ነው አንድ ትንሽ ጠብታ በአንድ ባህር ውስጥ ብዙ አትቀይርም፣ ግን ጠብ ጠብ ማለት ሲጀምር ነው እንግዲህ የባህሩን ከፍታ የሚጨምረው። እና ከኔ ከኔ በጣም በተሻለ ሁኔታ ብዙ ልምድ ያላቸው አንቱ የተባሉ ብዙ ኢትዮጵያውያኖች አሉ። ኢትዮጵያዊ ስል ለእኔ ትውልደ ኢትዮጵያ ኢትዮጵያ የሚለውን ሁሉንም አንድ የሚያደርግ ቃል ነው፣ እና እነዚህ እንዴት ነው ያላቸውን የሚያውቁትን ምንድን ነው በ የተጻፈ አይረሳም፣ በውሃ ላይ ጻፈ ይታጠባል የሚባል ነገር አለ እና የሆነ ነገር ያንን እያንዳንዱ ችሎታውና እውቀቱን በጽሁፍ ደረጃም ሆነ ሊያስተላልፍ በሚችልበት ሁኔታ አስቀምጦ ያንን ለትውልድ ሀገሩ የሚያበቃ ከሆነ እንግዲህ ያ ትልቅ ጅምር ይመስለኛል። በተለይም እንደዚሁ አሁን የምንገናኝባቸው መድረኮች የሚፈጠሩ ከሆነ ዝም ብሎ መሰብሰብ ብቻም አይደለም፣ የስብሰባዎች ውጤትም ያስፈልጋሉ እና ያንን የሚያስጀምረን ነገር ካለ ትልቅ ነገር ነው። የኢትዮጵያ ሳይንስ አካዳሚ የሚባል አይነት ነገር ቢኖር ጥሩ ነው። የተለያዩ ምርምር ስራዎች፣ ግኝቶች የሚፈጠሩበት ኢትዮጵያውያኖች አሁን እንዴት ነው ሳይንቲስቶች ብዙ ምርምሮች ሊያደርጉበት የሚችሉበት ነገሮች ትልልቅ እና ከምንም ነገር ነጻ ከሃይማኖት ከፖለቲካ ከአመለካከቶች ነጻ የሆኑ እንደዚህ አይነት መስኮች በብዛት መፈጠር ይኖርባቸዋል ያ እንግዲህ ብዙዎችን የሚያበረታታ ሊሆን ይችላል ብዬ ነው የምገምጠው እና እዚህ ላይ እንዲያውም የጻፉት ላይ አለ በቅርቡ የሆነ የናይጄሪያ ተማሪዎች ማህበር ላይ ንግግር ለማድረግ ተጋብዤ አምባሳደሯ ሲከፍቱ ለን ተማሪዎቻቸው ምንድን ነው ያሉት እናንተ የናይጄሪያ አይን ናችሁ ዩ አር ደ አይስ ኦፍ ናይጄሪያ ለናይጄሪያ፣ ያያችሁትን፣ ልምዳችሁን፣ እውቀታችሁን አስተላልፉ። እኛ በእናንተ ነው የምናየው ያሉት ነገር ሁሉም የሚያሳስበው የኢትዮጵያ አይኖች፣ ሶስት ሚሊዮን አይኖች፣ የኢትዮጵያ አይኖች እንግዲህ ውጭ አሉ ማለት ነው እና እነዚህ ብዙ ነገር ለኢትዮጵያ ማስተላለፍ ይችላሉ ብዬ ነው የምገምተው። መልካም ምክረ ሀሳብ ነው ዶክተር ጸጋይ ደግነህ የፕሮጀክት ማኔጅመንት ና ምጣኔ ሀብት ባለሙያ የአለም አቀፍ ጁጅትሱ ፌዴሬሽን የስነ ምግባር ኮሚሽን ምክትል ሊቀመንበር ና የአፍሪካ ጁጅትሱ ማህበር ምክትል ፕሬዚደንት በጀርመን መርሴዲስ ቤንዝ የሰው ኃይል ዲፓርትመንት የብዝሀነት ስራ አስኪያጅ ስለ ቃለ ምልልሱ እናመሰግናለን እኔም አመሰግናለሁ እያደመጡ የነበረው የኤስቤስ አማርኛ ፕሮግራምን ነበር የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦንዲማንድ እና በኤስቤስ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቢኤስ ዶት ኮም ዶት ኤዩ አምሃሪክን ይጎብኙ። Want to hear more stories like this? Subscribe to our regular podcasts on iTunes.